የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ የዛሬ ዕለተሰኞ ሰኔ 5 2015 ዓ ም መሰናዶ ጀመረ።

በኢትዮጵያ ለመልሶ ማቋቋም እና ግንባታ 20 ቢሊዮን ዶላር እንደሚያስፈልግ ተገለጸ። ሰላማችንን ማዝለቅ እጅግ በጣም ወሳኝ ነው። ሀገራዊ አንድነቱን የበለጠ ማጠናከር እጅግ በጣም ወሳኝ ነው። ጎን ለጎን ደግሞ እነዚህ የወደቡ መሰረተ ልማቶችን መልሶ ለመገንባት የህይወት የኑሮ የማሻሻል ጉዳይ፣ የማህበራዊ ልማት የማረጋገጥ ጉዳይ እንግዲህ በሁሉም ዘርፍ ነው የሚሰራው። ይህ ስራ ሰፊ የልማት ፕሮግራም ነው።

ይሄ እንግዲህ ወደ በግምት ወደ 20 ቢሊዮን ዶላር ይፈልጋል። አጠቃላይ ለአምስት ዓመት ማለት ነው። በእኛ በኩል በየዓመቱ በጀት እየመደብን ተግባራዊ ስናደርግ ቆይተናል።

የሰማችኋቸው፣ የኢትዮጵያ የገንዘብ ሚኒስቴር አህመድ ሺዴ ናቸው። ሙሉ ዘገባው በምሽቱ አብይ ርዕስ ይቀርባል። ሰላም ጤና ስጥልኝ፣ የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል እስከ ምሽቱ አራት ሰዓት ድረስ የሚዘልቀውን ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአማርኛ ዘገባዎችና ዜናዎችን የያዘውን መሰናዶ ኤደን ገረመው እየመራው አብሬያችሁ እቆያለሁ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። እንዲሁም ደግሞ ጽዮን ግርማ ዋና አዘጋጃችን ና

ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኒስ ዶት ኮም ላይ እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አምሃሪክ ላይ በቀጥታ የሚተላለፍ ይሆናል። እስከ ምሽቱ አራት ሰዓት ድረስ ከኛ ጋር ታመሹ ዘንድ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ ተሰናዱ ዜናዎች እናልፋለን።

ጤና ይስጥልን አድማጮች በድጋሚ እንደምናመሻችሁ ደረጀ ደስታ ነኝ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ

ለዛሬ ከያዝናቸው ዜናዎች መካከል ኢትዮጵያ የምግብ እርዳታ መቋረጡ ሚሊዮኖች ተረጆችን መቅጣት እንደሆነ አስታወቀች፣ በጋምቤላ ውስጥ የአንድ ወረዳ ፖሊስ አዛዥ በታጣቂዎች ስለመገደላቸው፣ ቻይና በኩባ የስለላ ጦር ሰፈር አቋቁማለች የሚለውን ክስ ውድቅ አደረገች፣ በኮንጎ ተፈናቃዮች የመጠለያ ካምፕ ጥቃት አርባ አንድ ሰዎች ተገደሉ፣ የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝር ዜናዎቹ እናልፋለን

ኢትዮጵያ የምግብ እርዳታ መቋረጡ ሚሊዮኖች ተረጂዎችን መቅጣት እንደሆነ አስታወቀች። ለኢትዮጵያ የሚላከው የምግብ እርዳታ ለተረጂዎች እየደረሰ አይደለም በሚል ሁለት ዋና ዓለም አቀፍ ለጋሾች የእህል እርዳታ ለማቋረጥ የወሰዱትን እርምጃ የኢትዮጵያ መንግስት ተቃውሟል።

የኢትዮጵያ መንግስት ቃል አቀባይ ለገሰ ቱሉ ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ ዓለም አቀፍ የልማትና ተራዶ ድርጅት ዩኤስኤድ፣ እና የዓለም ምግብ ፕሮግራም ደብሊው ኤፍፒ የወሰኑት ውሳኔ በሚሊየን የሚቆጠሩ ሰዎችን የሚቀጣ ነው ብለዋል። ባለፈው ሳምንት ሐሙስ የአሜሪካ መንግስት ዓለም አቀፍ የእርዳታ ተቋም የሆነው ዩኤስኤድ እርዳታ በሚደርስበት መንገድ ዙሪያ አመቺና አስተማማኝ የአሰራር ለውጥ እስኪደረግ ድረስ የምግብ እርዳታ ስርጭቱን ማቆሙን አስታውቆ ነበር።

የዓለም ፕሮግራም እንዲሁ ለኢትዮጵያ ተጎጂዎች ሲያሰራጭ የቆየውን የምግብ እርዳታ ስርቆት በመንሰራፋቱ ምክንያት ለጊዜው ማቆሙን አስታውቋል። ሆኖም

ሁለቱም ተቋማት የእርዳታ እህሉን ከተረጂዎች ወስደው ለገበያ በማቅረብ ተጠያቂ የሆኑትን አካላት ለይተው አልገለጹም። አቶ ለገሰ ቱሉ እርዳታውን የማቆም ውሳኔ ፖለቲካዊ ነው ያሉት ሲሆን መንግስት ብቻ ተጠያቂ ማድረግ ተቀባይነት የለውም ብለዋል። ቃል አቀባዩ አክለውም በጋራ ለማጣራት ስምምነት ከተደረሰ በኋላ መግለጫው ቀድሞ መሰጠቱ ትክክል አይደለም ብለዋል።

የጋምቤላ ክልል ማጃንግ ዞን ጎደሬ ወረዳ ፖሊስ አዛዥ በታጣቂዎች መገደላቸውና አንድ የፖሊስ አባል መቁሰሉን የክልሉ መንግስት አስታወቀ። ናኮር መልቃ አጭር ዘገባ አለው።

የጋምቤላ ክልል ጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ ኡቶ ኡኮት ትላንት ሰኔ 4 2015 ዓ ም ምሽት የማጃንግዞን ጎደሬ ወረዳ ፖሊስ አዛዥ ኢንስፔክተር አብዮት ሮኬት በታጣቂዎች መገደላቸውን ገልጸው የጥቃት አድራሾቹ ማንነት ግን እንደማይታወቅ ተናግረዋል ኢንስፔክተር አብዮት ከስራ ባልደረቦቻቸው ጋራ ከደቡብ ምዕራብ ኢትዮጵያ ክልል ቴፒ ከተማ ስልጠና አጠናቀው በተሽከርካሪ ወደ ጎደሬ ወረዳ በሚያቀኑበት ምሽት አንድ ሰዓት ተኩል ገደማ ላይ ጥቃቱ መድረሱን አቶ

ሲያውቁቱ ተናግረዋል። ያደረጉት ሰዎች አይታወቅም። መንገድ ላይ እንደፈታ ይዞ ነው ጥቃት የፈጸሙ አንድነታቸው ግን አይታወቅም። ገና መንግሥት በክትትል ላይ ያለ የወረዳ ፖሊስ አዛዥ ነው። ጎደሬ የሚዛን ቴፒ ወደ ጎደሬ ለመሄድ ነው። ቴፒ አካባቢ ነው የተመጣ

የተጎዳ እንዳ ባለለ አሁን አባሉ በቴፒ ሆስፒታል ሕክምና ላይ ነው። በዚህ ዙሪያ ከደቡብ ምዕራብ ኢትዮጵያ ክልል ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ሙከራ አልተሳካም። የጎደሬ የወረዳ ፖሊስ ወንጀል ምርመራ ክፍል ኃላፊ ምክትል ኢንስፔክተር ኦቦን ጎዶንግ እንዲህ አይነት ጥቃት በአካባቢው የተፈጸመው ከሶስት አመት በፊት መሆኑን ጠቅሰው በጥቃቱም አንድ የወረዳው ግብርና ባለሙያ ሕይወታቸውን ማጣታቸውን አስታውሰዋል።

የወረዳው ፖሊስ አዛዥ የቀብር ስነ ስርዓት ዛሬ በጎደሬ ወረዳ መፈጸሙን ገልጸው የጥቃት ፈጻሚዎቹ ማንነት ለማወቅና ወደ ህግ ለማቅረብ የጎደሬና ቴፒ ወረዳዎች ፖሊስ ጽፈት ቤቶች በጋራ እየሰሩ ስለመሆኑም የወንጀል ምርመራ ክፍል ኃላፊው አክለው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።

የሳውዲ አረቢያና ዩናይትድ ስቴትስ በሱዳን የተደረሰበት የ24 ሰዓት የተኩስ አቁም ስምምነት መጠናቀቁን ተከትሎ በተፋላሚ ወገኖች መካከል የቀጠለውን ግጭት አውግዘዋል። የሱዳን ጦር ኃይሎችና ተቀናቃኙ የፈጥኖ ደራሽ ጦር በስልጣን ሽኩቻ ፍልሚያ መካከል እንደሚገኙ ተነግረዋል። ዘገባዎች እንደሚያሳዩት የዩናይትድ ስቴትስና ሳውዲ አረቢያ አሁንም አፋጣኝ የተኩስ አቁም ስምምነት እንዲደረግ ጥሪ እያቀረቡ ነው።

በዲሞክራሲ ኮንጎ ሪፐብሊክ ሰሜናዊ ግዛት የአማጽያኑ ሚሊሻዎች በተፈናቃዮች መጠለያ ካምፕ ላይ ባደረሱት ጥቃት ቢያንስ 41 ሰዎችን እየገደሉ የአገሪቱ ባለስልጣናት ዛሬ ሰኞ አስታውቀዋል።

የኮንጎ ልማት ትብብር ወይም ኮዴኮ ተብለው የሚጠሩ ሚሊሻዎቹ ዛሬ ማለዳ ላይ ጥቃቱን ያደረሱት ኡቱሪ በተባለው የአገሪቱ ግዛት በሚገኘው የተፈናቃይ መጠለያ ካምፕ ላይ እንደሆነ በባሄማ ቡጁጉ ግዛት የባድጄራ አስተዳዳሪ ለአጃንስ ፍራንስ ፕሬስ ተናግረዋል። የአማጽያኑ ሚሊሻዎች ጥቃት የሌንዱ ማህበረሰብ አባላትን ከሌሎች የሄማ ማህበረሰብ አባላት እንዲሁም ከኮንጎ ሰራዊት ጥቃት መከላከልን መነሻ ያደረገ እንደሆነ አስታውቀዋል።

አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቻይና በኩባ የስለላ ጦር ሰፈር አቋቁማለች የሚለውን የዩናይትድ ስቴትስ ክስ ዛሬ ውድቅ አድርጋለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዋንግ ወንቢን ዛሬ በሰጡት ጋዜጣዊ መግለጫ

የዩናይትድ ስቴትስ ክስ የሐሰት ፣ ወጥነት የጎደለውና እርስ በርሱ የሚቃረን መረጃ ነው ብለዋል። የዋንግ አስተያየት የተሰማው የባይደን አስተዳደር ባለስልጣን ቻይና ከኩባ ውጪ የዩናይትድ ስቴትስ ግዛት ከሆነችው ፍሎሪዳ 200 ኪሎ ሜትር አካባቢ ርቆ በሚገኝ ስፍራ ለተወሰነ ጊዜ የስለላ ስራዎችን ስታካሄድ ቆይታለች በማለት ከተናገሩ በኋላ ነው።

ብሊንከን ባለፈው የካቲት ወደ ቻይና ሊያደርጉት የነበረው ጉብኝት ሰርዘዋል። ጉብኝቱ የተሰረዘው አንድ ትልቅ የቻይና የስለላ ፊኛ በዩናይትድ ስቴትስ ሰማይ ላይ በመብረሩ ምክንያት በሁለቱ አገሮች መካከል የነበረው ውጥረት በመካረሩ እንደሆነ ተዘግቧል። በሞስኮ በአደገኛ እጽ ዝውውር ተይዞ የተከሰሰው የዩናይትድ ስቴትስ ሙዚቀኛና የቀድሞ አየር ወለድ አባል የነበረ አሜሪካዊ ፍርድ ቤት መቅረቡን ሮይተርስ ዘገበ።

በመንግስት ቴሌቪዥን እንደታየው አሜሪካዊው ፍርድ ቤት በቀረበበት ወቅት የብረት አጥር በሆነ የተከሳሽ መቆሚያ ውስጥ እንዳለ ቆሞ መታየቱ ተዘግቧል። የሩሲያ ፍርድ ቤት የ51 ዓመቱ አሜሪካዊ ማይክል ትራቪስ ሌክ በማለት የገለጸው ተከሳሽ ቀደም ሲል በሩሲያ ሎቪኖች ተብሎ በሚጠራው የሮክ ባንድ ሙዚቀኛና የዜማ ደራሲ እንደነበር ተወስቷል።

ወጣቶችን ባሳተፈ የአደገኛ ዝውውርና ንግድ የተከሰሰው ሊክ እንደ ኤሮፓ አቆጣጠር እስከ ነሐሴ 6 2023 ድረስ በእስር እንደሚቆይ የሮይተርስ ዘገባ አመልክቷል። ሊክ ጠበቃው ያለው።

ሊክ ጠበቃ ያለው ስለመሆኑ ግልጽ አይደለም ያለው የሮይተርስ ዘገባ በሩሲያውያን ቁጥጥር ስር ያለውን የተከሳሹን አስተያየት ለማግኘት አለመቻሉን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ በቅርቡ ሞስኮ ውስጥ አንድ አሜሪካዊ በቁጥጥር ስር ስለመዋሉ የወጡትን ዘገባዎች እናውቃለን ብለዋል።

በዩናይትድ ስቴትስ ፊላደልፊያ ግዛት የተለያዩ ግዛቶችን የሚያገናኘው አውራ ጎዳና 95 ተብሎ በሚታወቀው መንገድ ላይ ከፍ ብሎ የተሰራ አንድ ድልድይ ትናንት እሁድ ተደርምሷል። በዚህ የተነሳም የአገሪቱን ሰሜናዊ ደቡብና በምስራቅም እስከ ባህር ዳርቻ የሚደርሰውን መንገድ በመዝጋት ከፍተኛ የህዝብ ቁጥር በሚገኝበት በሰሜን ምስራቅ ዩናይትድ ስቴትስ የትራፊክ መስተጓጎል ሊፈጥር ይችላል ተብሏል።

ድልድዩ የተሰበረው ትናንት እሁድ ተቀጣጣይ ነገሮችን ጭኖ የነበረ የጭነት ተሽከርካሪ በእሳት በመቀጣጠሉ እንደሆነ ባለስልጣናት ተናግረዋል። የፔንሲልቬኒያው አገረ ገዢ ጆሽ ሻፒሮ ይህ አውራ ጎዳና 95 መልሶውን ለመጠገን ብዙ ወራት ሊወስድ ይችላል ብለዋል።

በመጨረሻም የቀድሞ የጣሊያን ጠቅላይ ሚኒስትር ሲልቪዮ ቤርሉስኮኒ በ86 ዓመታቸው ከዚህ ዓለም በሞት ተለይተዋል። ቤርሉስኮኒ የጣሊያንን ፖለቲካና ባህል የቀየሩ የተመሰረተባቸውን በርካታ የሕግና የወሲብ ቅሌቶች የተከላከሉ እንደነበረም ተነግሮላቸዋል።

ቢሊዮነሩ የሚዲያ ሞጋች በአይነቱ ብዙም ባልተለመደው የደም ካንሰር አይነት ሲታመሙ መቆየታቸው ተነግሯል። ቤርሎስኮኒ ብሔራዊ የቀብር ስነ ስርዓታቸው ከነገ በስቲያ አረቡ በመኖሪያቸው ሚላን አቅራቢያ እንደሚከናወን ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

የደረጀ ደስታን ለዓለም ዜናዎች አመሰግናለሁ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የምሽቱ የአማርኛ መሰናዶ ይቀጥላል መሰናዶውን በመምራት ኤደን ገረመው ብርሃን ኃይሉ በስርጭቱ በዝግጅቱ ደግሞ ጽዮን ግርማ እንዲሁም ደግሞ በምስልና ድምፅ ቅንብር ሲሳይ አሸናፊ

በዌብ እና ማህበራዊ ሚዲያ ድረገጽ ፕሮዲሰራችን አበባየሁ ገበያ አብረናችሁ የምናመሽ ይሆናል። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን ቪያምሃሪክ ዶት ኮም ላይ ወይም ደግሞ በፌስቡክ ገጻችን ቪያምሃሪክ ላይ እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ ምሽቱ አብይ ዘገባ ነው የምናልፈው። በኢትዮጵያ ባለፉት ሁለት ዓመታት የነበረው ግጭት ምክንያት በሀገሪቱ

ከ22 ቢሊዮን ዶላር ጉዳት መድረሱና እንዲሁም ደግሞ ውድመት ማጋጠሙ ተገልጿል። በዛሬው ዓለም አመ

በዛሬው ዕለት በአምስት ዓመት የመልሶ ማቋቋምና ግንባታ ግንባታ ምርሃ ግብር ይፋ ሲደረግም እንደ ተገለጸው የጉዳትና የመልሶ ማቋቋም ፍላጎት ዳሰሳው በተለያዩ ክልሎች ተካሂዷል። በስነ ስርዓቱ ላይ የተገኙት የገንዘብ ሚኒስቴር አህመድ ሽዴ የመልሶ ማቋቋምና ግንባታ እቅዱን ለማስፈጸም ሀያ ቢሊዮን ዶላር ያስፈልጋል ሲሉ ገልጸዋል። የስነ ስርዓቱ ተሳታፊዎች የነበሩ የክልል እርሳነ መስተዳድሮችም በእቅዱ ላይ አስተያየታቸውን ሰጥተዋል።

ገብረ ሚካኤል ገብረ መድህን ያሰናዳው ዘገባ ይቀጥላል። በዛሬው ዕለት የኢትዮጵያ የመልሶ ማቋቋምና ግንባታ መርሃ ግብር ይፋ በተደረገበት ስነ ስርዓት ላይ የቀረበ አንድ ጥናት እንዳመለከተው ባለፉት ሁለት ዓመታት በዋናነት በሰሜን ኢትዮጵያ እንዲሁም በኦሮሚያና በቤኒሻንጉል አካባቢዎች በነበረው ጦርነትና ግጭት ምክንያት

22.69 ቢሊዮን ዶላር የሚገመት ጉዳትና ውድመት ደርሷል። የዳሰሳ ጥናቱ ከዓለም ባንክና ከሌሎችም ዓለም አቀፍ ተቋማት በተገኘ የገንዘብ ድጋፍ በኢትዮጵያ መንግስት እንደተደረገ ተገልጿል። ከዚህ ጉዳትና ውድመት ለመውጣት የአምስት ዓመት የመልሰው ማቋቋምና ግንባታ መርሃ ግብር መዘጋጀቱን የገንዘብ ሚኒስትሩ አህመድ ሺዴ ተናግሯል። እንግዲህ ከደረሰው ጉዳት አንጻር ብዙ ዓመት የሚጠይቅ ሰፊ የሆነ የልማት መርሃ ግብር መዘጋጀት አስፈላጊ በመሆኑ ይህም መርሃ ግብር አንደኛ

የጉዳቱ መጠን በስፋት ተጠንተዋል ተጠንተናል በተለይ ከአንድ አመት በፊት የነበረው የጉዳት መጠን በሚገባ በሙሉ መረጃ የትግራይ ክልልን ጨምሮ በአፋር፣ በአማራ፣ በተወሰኑ ኦሮሚያ አካባቢዎችና በተወሰኑ ቤኒሻንጉል ክልል አካባቢ እንዲሁም በኮንሶ ደቡብ ዞን ጥናቱ ተጠናቋል። በዚህ መሰረትም ይሄ የመልሶ ግንባታ ፕሮግራም የሚመራበትን አገራዊ እቅድ እና አደረጃጀት እና አጠቃላይ የአምራር ዘዴው ምን እንደሚሆን ተለይቷል። ይሄም ለመንግስት ቀርቦ

ውሳኔ ካገኘ በኋላ በዛሬው ዕለት ለሁሉም የልማት አጋሮች እንዲሁም የሀገር ውስጥ ተሳታፊዎች ክልል ፕሬዚደንቶችን ባሉበት ይፋ ተደርጓል ማለት ነው። ስለዚህ እንደ ገንዘብ ሚኒስቴር ይህንን የሚያስተባብር የስራ ክፍል ተቋቁመዋል። ስለዚህ አንደኛ ሰላማችንን ማዝለቅ እጅግ በጣም ወሳኝ ነው። ሀገራዊ አንድነቱን የበለጠ ማጠናከር እጅግ በጣም ወሳኝ ነው። ጎን ለጎን ደግሞ እነዚህ የወደሙ መሰረተ ልማቶችን መልሶ ለመገንባት የህይወት የኑሮ የማሻሻል ጉዳይ

የማህበራዊ ልማት የማረጋገጥ ጉዳይ እንግዲህ በሁሉም ዘርፍ ነው የሚሰራው። ይህ ስራ ሰፊ የልማት ፕሮግራም ነው። ይሄ እንግዲህ ወደ በግምት ወደ 20 ቢሊዮን ዶላር ይፈልጋል አጠቃላይ ለአምስት ዓመት ማለት ነው። በእኛ በኩል በየአመቱ በጀት እየመደብን ተግባራዊ ስናርቅ ቆይተናል። በቀጣይ ደግሞ የልማት አጋሮች በተለያዩ ፕሮጀክትና ፕሮግራም አማካኝነት እንደሚደግፉ እንጠብቃለን። አንድ ወጥ የአምስት ዓመት አገራዊ ፕሮግራም ነው የሚሆነው የሚተገብረውም በትግራይ በአፋር

በአማራ፣ በተወሰኑ ኦሮሚያ አካባቢዎች፣ በቤንሻንጉል የተወሰነ አካባቢና በኮንሶ ዞን የደቡብ ክልል ተግባራዊ የሚደረገው በግጭት በቀጥታና በተዘዋዋሪ

ጉዳት የደረሰባቸው አካባቢዎች በመሆኑ ነው። በስነ ስርዓቱ ላይ የተለያዩ የዓለም አቀፍ ለጋሽ ድርጅቶች ተወካዮች የተሳተፉ ሲሆን የክልሎች ርዕሳነ መስተዳደሮችም ተገኝቷል። በመልሶ ማቋቋምና ግንባታ መርሃ ግብሩም ላይ አስተያየት ሰጥቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በክልሉ የደረሰው ጉዳትና ውድመት ግዙፍ መሆኑን ጠቅሰው በዕቅዱ ቅድሚያ ማግኘት አለባቸው ያሏቸውን ተግባራት ዘርዝረዋል።

ጦርነቱ ብዙ ህይወት ቀጥፏል፣ በመሠረተ ልማት ላይ መጠነ ሰፊ ውድመትን አስከትሏል። በትግራይ ግን ጉዳቱ ከዚያም በላይ ነው። በጦርነቱ ምክንያት የክልላዊ መንግስቱ መዋቅር እንዳለ ነው የፈረሰው። በአብዛኛው የመንግሥት ተቋማት ሥራ እንደ አዲስ ነው የጀመሩት። ያሉን የተፈናቃዮች ብዛት አስደንጋጭ ነው። ልጆቻችን ትምህርት ካቆሙ አራት ዓመት ሆኗቸዋል። አርሶ አደሮቻችን የተለመደውን የእርሻ ሥራ ለመከወን የማይችሉበት ሁኔታ ተፈጥሯል።

ስለዚህ ለእኛ በዚህ ሰዓት ስለ መልሶ ግንባታ መናገር ቅንጦት ነው የሚሆነው። ምክንያቱም ከዚያ በፊት በርካታ የማገገሚያ ሥራዎችን ማከናወን አለብን። ተፈናቃዮችን ወደ ቀያቸው መመለስ አለብን። አርሶ አደሮቻችንን ማረስ እንዲጀምሩ ማስቻል አለብን። ተማሪዎቻችንን ወደ ትምህርት ቤት መመለስ አለብን፤ ቢያንስ እውነተኛውን ትምህርት እንዲያገኙ ሳይሆን፣ እንደው ለስሙ አእምሯቸው፣ ከጦርነቱ ድባብ እንዲርቅ ያህል።

በትግራይ የደረሰው ጉዳትና ውድመት የተለየ ነው ያሉት አቶ ጌታቸው፣ በርካታ የቀድሞ ተዋጊዎች አሉን። እነሱን በአግባቡ ማቋቋም ካልተቻለ የተገኘውን ሰላም ዘላቂ ማድረግ ያስቸግራል ብለዋል። በክልሉ ያለው የተረጂዎች ቁጥር ከስድስት ወራት በፊት ከነበረው ስድስት ሚሊየን ያለምንም ሳይንሳዊ ጥናት ወደ ሶስት ሚሊየን እንደወረደ ቢገለጽም እነዚህም ቢሆኑ በአሁኑ ጊዜ ምንም አይነት እርዳታ እያገኙ አይደሉም ብለዋል አቶ ጌታቸው እነዚህን ችግሮች ለመፍታት በሚቀጥሉት ሶስትና አራት ወራቶች

ዓለም አቀፍ ተቋማት የቻሉትን ያህል ያግዙን፣ ከዛ በኋላ ስለ መልሶ ግንባታ እንናገራለን ሲሉ ማክሏል። የአማራ ክልል ፕሬዚደንት ዶክተር ይልቃል ከፋለ በሰሜን ኢትዮጵያው ጦርነት በክልሉ የደረሰውን ጉዳትና ውድመት ሳይንሳዊ በሆነ መንገድ መጠናቱን ተናግረው ውጤቱም ታትሞ እንደተሰራጨ ገልጿል። ክልሉ ከደረሰበት ጉዳትና ውድመት እንዲያገግምም በመልሶ ማቋቋሙና ግንባታ ሂደቱ ተባብረን ልንሰራ ይገባል ሲሉ ገልጿል።

በአማራ ክልል ስላጋጠመው ጉዳት ወደ መዘርዘር መሄድ አልፈልግም። ጦርነቱ ግን በሰላም ስምምነት ተቋጭቷል። የአማራ ክልልና በጥቅሉ ኢትዮጵያ የሰላም ስምምነቱን ውጤት እያጣጣሙ ናቸው። አሁን ተፈናቃዮችን ወደ ቀያቸው የመመለስ ጥረት እያደረግን ነው። የቀውሱ ዳፋ ግን ቀጥሏል። መሰረተ ልማት ፈርሷል።

የጤናና የትምህርት ተቋማት ወድመዋል ስለዚህ ጦርነት የተካሄደባቸውን አካባቢዎች ወደ ሰላማዊ ኑሮ ለመመለስ የጋራ ትብብርና ቅንጅታዊ አሰራር ይፈልጋል በርከት ያለ ገንዘብ ማውጣትን ይፈልጋል ይህን ስናደርግ እነሱም የሰላም ስምምነቱን ውጤት ማጣጣም ይጀምራሉ የዘላቂ ሰላም ግንባታ ሂደት አካልም ይሆናሉ የኦሮሚያ ክልል ፕሬዚደንት ሽመልስ አብዲሳ በበኩላቸው በሰጡት አስተያየት በደቡባዊና ምዕራባዊ የክልሉ አካባቢዎች ያለው ግጭት ከአምስት ዓመታት በላይ ማስቆጠሩን ገልጸው

ግጭቱ በትምህርት፣ በጤናና በሌሎችም ማህበራዊ መሰረተ ልማቶች ላይ ትልቅ ውድመት ማድረሱን አመልክቷል።

በክልሉ የመልሶ ማቋቋምና ግንባታ ሥራ ለማከናወንም በቅድሚያ በኦሮሚያ ክልል ከሚንቀሳቀሰው ሸማቂ ኃይል ጋር የጀመርነውን የሰላም ጥረት በመቀጠል ከዳር ማድረስ አለብን ብለዋል። በዚህ መልኩ ዘላቂ ሰላም ካልተረጋገጠ የመልሶ ግንባታ ጥረቱ እንደማይሳካም ገልጿል። በተያያዘ ዜና ትናንት ሰኔ አራት ቀን 2015 ዓ ም የአዲስ አበባ ከተማ አስተዳደር ለትግራይ ክልል የገንዘብና የቁሳቁስ እርዳታ አድርጓል።

የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከ510 ሚሊዮን ብር በላይ የሆነ ድጋፍ ለክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ማስረከባቸውንና በመቀለ ከተማ አንድ የሁለተኛ ደረጃ ትምህርት ቤት ለመገንባትም የመሰረት ድንጋይ ማኖራቸውን ባልደረባችን ሙሉ ጌታ አጽብሃ ከመቀለ ዘግቧል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ

የምትከታተሉት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሰኞው ምሽት ግንቦት አምስት 2015 ዓ ም ዝግጅታችንን ነው። ከእኛ ጋር እንድታመሽሩ በአክብሮት እንጋብዛለን። የምሽቱ አብይ ዘገባ ተጠናቋል። የትንታኔው መጽሄት ይቀጥላል።

የጉማ ሽልማት አዘጋጅ ዮናስ ብርሃነ መዋ ከሶስት ቀናት እስር በኋላ ተፈቷል። ፖሊስ ዮናስን በቁጥጥር ስር በዋለበት ምሽት በጉማ ሽልማት ላይ የፖለቲካ መልእክት አስተላልፋለች ያላትን ግለሰብ እንዲያቀርብ ጠይቆት እንደነበረ የአሜሪካ ድምጽ

ጉዳዩን በቅርበት ከተከታተሉ ምንጮች አረጋግጧል። የዮናስን መፈታት ያረጋገጡት ወላጅ አባታቸው አባትየው ከታሰረበት ምክንያት በዝግጅቱ ላይ አንዲት አርቲስት ካሳየችው አለባበስና ሜካፕ ጋር የሚገናኝ መሆኑንም አስረድተዋል። ዮናስ በቁጥጥር ስር በዋለበት ማግስት ፍርድ ቤት ቀርቦ ዋስትና የተፈቀደለት ቢሆንም ከነበረበት ፖሊስ ጣቢያ ወደ አዲስ አበባ ፖሊስ ኮሚሽን ተዛውሮ ሁለት ቀናትን በእስር ካሳለፈ በኋላ ዛሬ

ተለቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በማህበራዊ ድረገጾቻቸው ባስተላለፉት መልእክት ድርጊቱ ህገወጥና ተቀባይነት የሌለው ነው ብሏል። ኬኔዲ አባተ ዝርዝር ዘገባውን ያሰማናል።

ለመዋ አርብ ሰኔ ሁለት ቀን 2015 ዓም በስካይላይት ሆቴል የተካሄደው የሽልማት ስነ ስርዓት እንደተጠናቀቀ ከምሽቱ አምስት ሰዓት ተኩል አካባቢ ከባለቤቱ ጋር ነበር በቁጥጥር ስር የዋለው። ወደ ቦሌ ፖሊስ መምሪያ ከተወሰዱ በኋላ ግን ባለቤቱ ወዲያውኑ ስትለቀቅ፣ ዮናስ በፖሊስ ጣቢያው እንዲቆይ ተደርጓል። ፖሊስ ዮናስን በቁጥጥር ስር ያዋለበት ምክንያት ዘጠነኛው የጉማ ሽልማት ስነ ስርዓት በተካሄደበት ወቅት በዝግጅቱ ላይ ከነበረች አንዲት ግለሰብ ጋር በመተባበር ህዝብን በመንግስት ላይ

የሚያነሳሳ ፖለቲካዊ መልእክት አስተላልፈዋል በሚል መሆኑን የአሜሪካ ድምጽ ጉዳዩን በቅርበት ሲከታተሉ ከነበሩ ስማቸውን እንዳይጠቀስ የፈለጉ የቅርብ ምንጮች አረጋግጠዋል። ፖሊስ ዮናስን በቁጥጥር ስር ባዋለበት ምሽት የፖለቲካ መልእክት አስተላልፋለች ያላትን ግለሰብ እንዲያቀርብ ጠይቆት እንደነበርም ምንጮቻችን አረጋግጠዋል። በቲክቶክ የቪዲዮ ማህበራዊ ድረገጽ ላይ የተለያዩ መልእክቶችን በማስተላለፍ የምትታወቀው ፍላጎት አብርሃም በዘጠነኛው የጉማ ሽልማት ስነስርዓት ላይ

የታየችበት አለባበሷና የተጠቀመችው ሜካፕ የማህበራዊ ሚዲያ መነጋገሪያ ሆኗል። በቲክቶክ ስሟ የልጅ ማኛ በመባል የምትታወቀው ፍላጎት ቬሎ ለብሳ ከቬሎ ውስጥ በደረቷ ዙሪያ ደግሞ አረንጓዴ፣ ቢጫና ቀይ አርማ የሚታይ ሲሆን ፊቷ ላይ የተሰራችው የሜካፕ ጥበብ ግንባሯ በጥይት ተመቶ እየደማ እንደሆነ እንዲሁም አፏ እንደተሰፋ የሚያመለክት ነው። ይሁን እንጂ አለባበሷና የተሰራችው ሜካፕ ምንን እንደሚያመለክት ግለሰቧ ባታብራራም

ፖሊስ የጉማ አዋርድ አዘጋጅ ዮናስ ብርሃንን በቀጣዩ ቀን ቅዳሜ ሰኔ ሶስት በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ባቀረበበት ወቅት ከፍላጎት ጋር በመተባበር ህዝብን በመንግስት ላይ በማነሳሳት ወንጀል እንደጠረጠረው ጠቅሶ የምርመራ ጊዜ መጠየቁን ለማወቅ ተችሏል። ይሁን እንጂ ጉዳዩን የተመለከተው ፍርድ ቤቱ ዮናስ የተጠረጠረበት ወንጀል ለማሰር በቂ ምክንያት እንደማይሆን ገልጾ በአምስት ሺህ ብር ዋስ እንዲፈታ ወስኗል። ሆኖም ቤተሰቦቹ የዋስትናው

የሚሆነውን ገንዘብ አስይዘው መፈታቱን ሲጠብቁ ዮናስ በተለምዶ ሶስተኛ ተብሎ ወደሚጠራው ወደ አዲስ አበባ ፖሊስ ኮሚሽን ተወስዶ ሁለት ቀናትን በፖሊስ ጣቢያው ካሳለፈ በኋላ ዛሬ ረፋድ ላይ በባለቤቱ የመታወቂያ ዋስ ብቻ ከእስር መለቀቁን ማረጋገጥ ተችሏል። የዮናስ ወላጅ አባት ብርሃነ መዋ በሰጡን አጭር አስተያየት ልጃቸው ተፈቶ ቤቱ መግባቱን አረጋግጠዋል። ቤቱ ገብቷል አሁን

ቤቱ ገብቷልና፣ ፍርድ ቤት ሳይቀርብ ነው የተፈታው። በታሰረ ማግስት ቅዳሜ ዕለት ግን ቀርቦ ነበር። ቅዳሜ ቀርቦ ፈ ተብሎ ዛ መኪና ወሰዱት፣ ሌላ መኪና፣ ሌላ ነገር፣ እዛ ላይ ፌስቡክ ላይ ያለው ነው የሆነው ነገር። እየታሰረበት ምክንያት ግን ምንድን ነው እየተባለ እንዳለው ከአርቲስት ፍላጎት አብርሃም ሜካፕ ጋር የተያዘ ነው የመጀመሪያው። እንደዛ ነበረ ጥያቄያቸው

ሌላ ዝርዝር የምናቀው ነገር የለም ኛ ከዛ ጋር ግን የተያያዘ መሆኑን እናውቃለን። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የዮናስ ብርሃንን መታሰር አስመልክተው ትናንት ሰኔ አራት በማህበራዊ ድረገጾቻቸው ላይ ባስተላለፉት መልእክት ድርጊቱን ህገወጥና ተቀባይነት የሌለው ነው ብለዋል። ቅዳሜ ዕለት የተፈቀደው የዋስትና መብት ሳይከበር ለተጨማሪ እስር መዳረጉንም ተችተዋል። ዶክተር ዳንኤል ሌላ የቴሌቪዥን ባለሙያ በኪነጥበብ ሽልማት ዝግጅት ላይ ጭንቅላቷ በ

ጥይት መቁሰሉን እና አፏ በሽቦ ክር መታሰሩን የሚያሳይ የጥበብ ስራ በማሳየቷ ምክንያት የፊልም ባለሙያው ዮናስ ብርሃነ መዋ መታሰሩ ህገወጥና ተቀባይነት የሌለው ነው ሲሉ ገልጸዋል። ጥበብ ሀሳብን በነፃነት የመግለጽ አንዱ አካልና ክፍል እንደሆነም ያመለከቱት ዶክተር ዳንኤል ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቅም በትናንቱ መልእክታቸው አሳስበው ነበር። ዮናስ ብርሃነ በአሁን ወቅት ከእስር የተለቀቀ ቢሆንም ስለ ጉዳዩ ከአዲስ አበባ ፖሊስ ኮሚሽን

ን ማብራሪያ ለማግኘት ያደረግነው ሙከራ የፖሊስ ኮሚሽኑ ቃል አቀባይ ስልካቸው ባለመስራቱ ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ

እንደ አብዛኞቹ ጋዜጠኞች የኬንያ ጋዜጠኞችም እየጨመረ በመጣው ሀሰተኛ መረጃ ምክንያት ሙያቸው የተአማኒነት ስጋት ተደቅኖበታል። ስራቸውን በመስራታቸውን ብቻ የሁከት ኢላማ ሆነዋል። ሳይዳ ስዋ ላይ ከናይሮቢ ያደረሰችንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።

የኤንቲቪ የቪዲዮ ጋዜጠኛ የሆነው ኤሪክ አሲንታ ባለፈው መጋቢት ክስተቱን ለመዘገብ የተገኘበትን የተቃውሞ ምስሎች ስልኩ ላይ በመመልከት ላይ ነው። በተቃዋሚው መሪ ራይላ ኦዲንጋ በተጠራው ተቃውሞ ሰልፈኞች እየጨመረ የመጣውን የኑሮ ውድነት ተቃውመዋል። በሰላም የተጀመረው ሰልፍ ወዲያውኑ ወደ ብጥብጥ ተቀይሯል። ኤሪክ አሲንታ ዕለቱን ያስታውሳል።

አስለቃሽ ጭሱ በእርግጥ የተወረወረው በእኛ ላይ ነበረ። በወቅቱ እያሳለን ነበር። እንዲህ ከፍቶ ስለማያውቅ የካሜራ ባለሙያ ባልደረቦቼን እባካችሁ ከዚህ እንሂድ እያልኳቸው ነበር። ጋዜጠኞች፣ ፖሊስ እነሱ ወዳሉበት አቅጣጫ እየተጠጋ የአስለቃሽ ጋዙን በተኩስ መልክ ሲረጭ መቅጃዎቻቸውን በመኪና ላይ አስተካክለው ጋዙ የሚያርፍበትን ትክክለኛ ቦታ አነጣጥረው ለማግኘት እየሞከሩ ነው

turn ብዬ ሊወድቅ የነበረውን ካሜራ ሊስል የተተኮሱ አስለቃሽ ጭስ መጣኝ። ከዚያ በኋላ ምን እንደተፈጠረ አላውቅም። ለጋዜጠኞች እውቅና የሚሰጠውና የፕሬስ ነፃነት የሚከታተለው ብሔራዊ የሚዲያ ካውንስል የራሱንና የሌሎችንም ጨምሮ ጉዳዩን እየተከታተለው መሆኑን ይገልጻል። የኬንያ ሚዲያ ካውንስል ዋና ስራ አስፈጻሚ ዴቭ ኦሞዮ ይህን

ያብራራሉ። ለፖሊስ ዋና መርማሪው ጽፈናል። ጉዳዩን ሰነድን አስገብተናል። አንድ በአንድ እየተከታተልን ነው። የኬንያ ፖሊስ ዋና ተቆጣጣሪ ከተቃውሞ በኋላ ይቅርታ ጠይቀው ማንኛውም ብልሹ አሰራር እንደሚስተካከል ተናግረዋል።

የሚዲያ ካውንስል ጋዜጠኞች ለዘገባቸው የሚመጥኑ ለምሳሌ በቅርቡ ከዓለም ፍጻሜ አምልኮ ጋር በተያያዘ አጽማቸው ከተቀበረበት የጅምላ መቃብር የተገኘውን በርካታ አስክሬኖች ጉዳይ የመሳሰሉ ሁነቶችን እየተከታተሉ መዘገብ የሚያስችላቸውን እድል የሚያገኙበት መንገድ ለማረጋገጥ እየሰራ መሆኑን ይገልጻል። ባለስልጣናት ግን ለጋዜጠኞች ክፍት እንዳያደረግ ሞክረዋል ሲሉም ኦሞዮ ይናገራሉ።

እንዲህ አይነቱ አሰራር ተቀባይነት እንደሌለው ለመንግስት አስታውቂያለሁ። ችግራቸው ይገባኛል። ነገር ግን የሚዲያ ማዕከል አቋቁሞ ተከታታይ መግለጫ መስጠት አለባቸው። ለሚዲያው በሩን ክፍት የማታደርግ ከሆነ የአሉባልታው በር ወለል ብሎ ይከፈታል። አሉባልታ ደግሞ አገር ሊያጠፋ ይችላል። ሰዎች ወሬን የማጣራት ልምድ የላቸውም። የኬንያ መንግስት ቃል አቀባይ ከቪኦኤ ለቀረበለት ጥያቄ መልስ አልሰጠም።

ከአጋካን ዩኒቨርሲቲ የሚዲያ ክፍለ ትምህርት ተቋም ናንሲ ቡከር ኬንያ በዓለም በተስፋፋው የሐሰትና የተሳሳቱ መረጃዎች ሰለባ ሆናለች ይላሉ።

ሐሰተኛ ወሬ በርክቷል። በኮሮና ወረርሽኝ ወቅት ብሶበት ነበር። የዛን ጊዜውን ተጽዕኖ አሁን ድረስ እያየን ነው። ተቃውሞን ለመዘገብ ሲሄድ በደረሰበት ጉዳት ለቆሰለው ኢሲንታ አብሮት የቀረው ጠባሳ የኬንያ ጋዜጠኞች በየዕለቱ ምን ያህል አደጋዎችን እንደሚጋፈጡ የሚያስታውስ ነው።

የትራምፕን ክርክር በተመለከተ የሚደረገው የትራምፕን ክስ በተመለከተ የሚደረገው ክርክር ተጧጡፋል። የቀድሞው ፕሬዚዳንት ዶናልድ ትራምፕ ዋይት ሀውስን ለቀው ሲወጡ ከፍተኛ የምስጢራዊ የመንግስት ሰነዶችን ይዘው በመውጣት በግል መኖሪያ ቤታቸው ውስጥ አስቀምጠዋል በሚል የሚቀርብባቸውን ክስ ነገ ማክሰኞ የፌዴራል ፍርድ ቤት በይፋ

ያሰማል። በአብዛኛው ፓርቲ ወገን ያደረገው በጉዳይ ላይ የሚደረግ ክርክርና ሞቅ እያለና ና እያደገ መጥቷል። የቪዮዋ ቬሮኒካ ባልደሬስ ኤግሌሲያስ ያጠናቀረችውን ዘገባ እንግዲ ወልዴ እንደሚከተለው ያቀርበዋል። ፍሎሪዳ በሚገኘው የፌዴራሉ ፍርድ ቤት ነገ ማክሰኞ ቀርበው ክሳቸውን ያደምጣሉ ተብሎ በሚጠበቅበት በዚህ ወቅት ክሱን በተመለከተ የሚደረገው ክርክር ሞቅ እያለ መጥተዋል። ትራምፕ ሰላሳ ሰባት ክሶች እንደሚቀርቡባቸው ይጠበቃል።

የአገር መከላከያ መረጃዎችን የያዙ ዶሴዎችን በፈቃዳቸው ማስቀረት፣ ሴራ፣ የሕግ ሂደትን ማደናቀፍና በሐሰት መመስከር የሚሉ ክሶች ይገኙበታል። በኤቢሲ ቴሌቪዥን ቀርቦ በተናገሩት የሪፐብሊካኑ ሴናተር ሊንዚ ግራሃም ማስተያየት ክሱ የቀድሞ ፕሬዚደንቱን ሕጋዊ መብታቸውን ለማሳጣት የሚደረግ ሙከራ ነው። ሰውየውን ሰላይ ነው ብላችሁ ብትከሱትም ለዶናልድ ትራምፕ ያለኝ ድጋፍ አይቀይርም።

ፍርድ ቤት ጥፋተኛ እስከሚለው ድረስ ንጹህ ሰው ነው። ስለ እናንተ ግን ማስተላለፍ የፈለግኩት መልእክት አብዛኛው የሪፐብሊካን አባላት ሕጉ የፖለቲካ መሳሪያ ነው ብሎ ያምናሉ። በልዩ መርማሪው ጃክ ስሚዝ በምስጢራዊ ሰነዶቹ ላይ የሚደረገው ምርመራ ለፖለቲካ ጠቀሜታ ስለመዋሉ ምንም ማስረጃ የለም ሲሉ ሌላው በኤቢሲ ቴሌቪዥን የቀረቡት የዲሞክራሲ ፓርቲው ሴናተር ክሪስ ኮንስ ተናግረዋል።

ፕሬዚደንት ትራምፕ ትናንት ምሽት የፍትህ መስሪያ ቤቱን ቢነቅፉም የፌዴራል ምርመራ ቢሮ በጀት እንዳይመደብለት ቢጠይቁም በፍትህ ሂደቱ የመዳኘት መብታቸው እንደሚከበርላቸው ትማምናለሁ። በስተመጨረሻም እርሳቸውን በመሰሉ የአሜሪካ ዜጎች የሚዋቀረው ፍርድ ሰጪ ቡድን ክሳቸው በደንቡ መሠረት መካሄዱን እንዲሁም የፌዴራሉን የወንጀል ህግ መጣስ ወይንም አለመጣሳቸውን ይወስናል። ትራምፕ ንጹሕ ሰው መሆናቸውን ትሩዝ ሶሻል በተሰኘው የማኅበራዊ ሚዲያ መድረካቸው አስታውቀዋል።

ከትረምፕ ሌላ የፌዴራል ክስ የቀረበበት የቀድሞው ፕሬዝደንት የለም። በፎክስ ኒውስ ሰንዴይ ቃለ መጠየቅ የተደረገላቸውና በትረምፕ አስተዳደር ወቅት ጠቅላይ አቃቤ ሕግ የነበሩት ዊልያም ባር የቀድሞ ፕሬዝደንቱን ደንታቢስ ሲሉ በጽኑ ነቅፈዋል።

በሌላ አገር ላይ ስለሚደረግ የውጊያ ጥቃት እቅድ ወይም የመከላከያ ሚኒስቴር መስሪያ ቤቱ የሰነደው የመከላከያ አቅምን የተመለከቱ ሰነዶች በምንም አይነት የዶናልድ ትራምፕ የግል ዶሴዎች አይደሉም። እንደማስበው መንግስት በኃላፊነት ተንቀሳቅሰዋል። ዶናልድ ትራምፕ ዶሴዎችን እንዲመልሱ መንግስት በቂ እድል ሰጥቷቸዋል። አሁን ባለው ሁኔታ በሪፐብሊካኖች ወገን ለዶናልድ ትራምፕ ያለው ድጋፍ

ፓርቲያቸውን በመጪው ምርጫ በፕሬዚዳንታዊ እጩነት ለመወከል የሚፎካከሩትን ጨምሮ እጅግ ጠንካራ ነው። በሲኤንኤን ቴሌቪዥን የቀረቡትና የሪፐብሊካን ፓርቲን በፕሬዚዳንታዊ እጩነት ለመወከል የሚሹት ቪቬክ ራም ሳዋሚ ክሱ ላይ እምነት እንደሌላቸው ይናገራሉ።

ግልጽ ባልሆነው ክስ ላይ በበኩሌ እምነት የለኝም። እውነት ከሆነ በእርግጥ የግለሰቡን መጥፎ ውሳኔ ያሳያሉ። እኔ ግን ክሶቹ እውነተኛ ስለ መሆናቸው ጥርጣሬ አለኝ። ዋናው ነገር ግን የአንድን ግለሰብ መጥፎ ውሳኔ ከሕግ መጣስ ጋር ማገናኘት አንችልም። ትራምፕ ጥፋተኛ ሆነው ከተገኙ እስር ይጠብቃቸዋል። የሕግ ባለሙያዎች እንደሚሉት ግን ጥፋተኛ ቢባሉም ለፕሬዝደንትነት እንደገና ከመወዳደር የሚያግዳቸው ሕግ የለም።

በመከታተል ላይ የምትገኙት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁን የሰኞ ምሽት መሰናዷችንን ነው። ዝግጅታችን ይቀጥላል።

የምሽቱን የመጀመሪያ ምዕራፍ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ነው የምንገኘው። የሁለተኛው አጋማሽ የመጀመሪያው ቅንብራችን ጤና ነው። ከዛ በፊት ግን ከናንተ ከአድማጭ ተመልካቾቻችን ከደረሱን አስተያየቶች ውስጥ ጥቂቶቹን እናደርሳችሁ። በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው ጦርነት ከጀመረ ወዲህ ለመጀመሪያ ጊዜ በትግራይ ክልል ርስ ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ የተመራ ልዑካን ቡድን ወደ ባህር ዳር ከተማ

ተገናኝቶ ከከተማው የተውጣጡ የተለያዩ የህብረተሰብ ክፍሎች ጋር መወያየቱን ባቀረብነው ዘገባ ጆን ጆን በሚል ስም የተጠቀሙ የፌስቡክ ተከታያችን ያለፈው አልፏል፣ እስኪ ሁሉ ሰው እንዲሁ ሰከን ብሎ ማሰብ ቢችል ሰላም ለህዝባችን ብለዋል። በተመሳሳይ አሜን አሜን የተባሉ ተከታያችን ያለፈው አልፏል

ተምረንበት አልፈን በይቅርታ በርቅና በሰላም መቀጠል ነው ያሉ ሲሆን አክለውም ለጦርነት የተጠቀምንበትን ኃይል አቅምና ህብረት አሁን ደግሞ ለሰላም ግማሹ ብንጠቀምበት ህይወት ይድናል ብለዋል። ይቀጥላል አስተያየታቸው። ቆም ብሎ ማሰብና ጥሞና መውሰድም ያስፈልጋል። የሞተ ተጎዳ፣ ንብረት ወደመ፣ ምን ውጤት መጣ? ሀገሪቷ ሰላም ብቻ ነው የሚያስፈልጋት። በቅንነት አይተን ሰላሙን እንደግፈው፣ ጥያቄዎቻችንን በሰለጠነ መንገድ

በጠረጴዛ ዙሪያ መፍታት ይቻላል ብሏል። አሁን ወደ ሁለተኛው ዘገባችን እንሻገራለን። የሁለተኛው ምዕራፍ የመጀመሪያ ዘገባችን ጤና ነው።

ኤች አይ ቪ በኢትዮጵያ በአዲስ መልክ እየተሰራጨ እንደሆነ የጤና ሚኒስቴር አስታወቀ። የሰሜን ኢትዮጵያውን ጨምሮ በሀገሪቱ የተከሰቱ ግጭቶች በኤች አይቪ መከላከልና መቆጣጠር እንቅስቃሴ ላይ ከፍተኛ የሆነ ጫና እንዳሳደረ የጠቀሰው ሚኒስቴር መስሪያ ቤቱ በሀገሪቱ በአመት 11000 ሰዎች እንደሚሞቱና ና 8300 ሰዎች በቫይረሱ እንደሚያዙም ገልጿል። ቫይረሱ በፍጥነት እየተሰራጨ ካለባቸው አካባቢዎች መካከል የጋምቤላ፣ የአማራ ክልልና የአዲስ

አባ ከተማ አስተዳደር ተጠቃሽ እንደሆኑና ምክንያቱም መዘናጋትና ትኩረት ማጣቱ ነው ተብሏል። አሜሪካ በኢትዮጵያ የኤች አይቪ ኤድስ ለመቆጣጠር የሚያስችል ተጨማሪ አንድ መቶ አስራ ሁለት ሚሊዮን ዶላር መመደቧን ትላንትና አስታውቃለች። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ በዚህ ዙሪያ ያጠናቀረው ዘገባ ቀዳሚው ነው። በጤና ሚኒስቴር የኤች አይቪ ኤድስ መከላከልና መቆጣጠሪያ ጽህፈት ቤት ስራ አስፈጻሚ አቶ ፈቃዱ ያዴታ

ኤች አይ ቪ በኢትዮጵያ በአዲሱ መልክ በመሰራጭት ላይ እንደሆነ አስታውቀዋል። የኤች አይ ቪ የመከላከልና መቆጣጠር ስራዎች ተቀዛቅዟል። ኤች አይ ቪ ላይኖርም ይችላል ተብሎ የመገመት ተንደንሲዎች ከፍ ብለዋሉ። ይሄንን ማስተካከል እንዳለብን ይሰማኛል። ምክንያቱም አሁን አዲስ የመያዝ ምጣኔያችን ከ8300 በላይ ነው።

ከቫይረሱ ጋር እንደሚኖሩ በግልጽ በመናገር ስለ ኤች አይቪ ኤድስ ላለፉት 19 ዓመታት በማስተማር የሚታወቁት ወይዘሮ ዘንበች ትሮሬም ቫይረሱ በአዲስ መልክ የተሰራጨ ያለበትን ምክንያት ሲያስረዱ ከአመታት በፊት የነበረውና የአሁኑን በማነጻጸር ችግሩ በሽታውን መርሳት ነው ብሏል። ድሮ የነበረውን ትኩሳት የሚያውቀው ወጣት አለና አሁን ደግሞ ያ ጊዜ ላይ በደንብ የሚያስታውስ ወጣት የለም። እኛ ኤች አይቪ ጉዳይ መቀዝቀዝና ትኩረት መሰጣት ይተወው

ሁለት ሺህ አምስት ሁለት ሺህ ስድስት በኋላ ነው እና በተለይ በተለይ ደግሞ ቅርብ ጊዜ ኮሮና ከመጣ በኋላ ጭራሽ ከሚባል ድረስ ነውና የኤችአይቪ ጉዳይ ያለው። የትግራይ ክልልን መነሻ አድርጎ በሰሜን ኢትዮጵያ የተካሄደውን ጦርነት ጨምሮ በአገሪቱ የተከሰቱ ግጭቶች የኤችአይቪን መስፋፋት በመከላከል እና በመቆጣጠር እንቅስቃሴ ላይ ከፍተኛ ጫና ማሳደራቸውን ገልጿል። የኤችአይቪ ኤድስ መድኃኒት ሲወስዱ የነበሩ 65 ሺ ሰዎች በጦርነት የተነሳ መድኃኒታቸውን አቋርጦ እንደነበረ አቶ ፍቃዱ ተናግሯል።

ኮንፍሊክቱ ራሱ በባህሪው ህብረተሰቡን ለኤችአይቪ ስርጭት ያጋለጠ ነበር። ምክንያቱም ህብረተሰቡ ከቤት ንብረቱ ተፈናቅሎ ሌላ ቦታ ላይ ሄዶ ሰትል ሲያደርግ ፕሮቴክቲቭ አይደለም አንድ ሰ ሁለተኛ ደግሞ በዛን ጊዜ መከላከያ ሰራዊትም ከሁለቱም ወገን በስፋት ሲንቀሳቀስ ስለነበረ፣ አንዳንድ ነገሮች በጥንቃቄ ከማካሄድ ህብረተሰቡ ደግሞ ሊጋለጥ በሚችልበት ሁኔታዎች ውስጥ ሊፈጠር ስለሚችል መከላከያው ራሱ ራሱን ተቆጣጥሮ ጤንነቱን እንዲጠብቅ ከማድረግ አኳያ

የነበረን ዝግጁነት ጥሩ ስላልነበረ በወቅቱ ተጋላጭ ሁኔታዎች ተፈጥሮ ሊሆኑ ይችላሉ ማለት ነው። መድኃኒታቸው ሲወስዱ የነበሩ ሰዎች ተፈናቅሎ ሌላ ቦታ ሄዶ ሲጠለሉ እነሱ ተፈልጎ ወደ መድኃኒታቸው እስክመለሱ ድረስ የመድኃኒት ቁርኝታችንም ሎስቱ ፎላፖች ለምሳሌ አሁን አማራ ክልልና አፋሪን በአጠቃላይ ወደ ስልሳ አምስት ሺህ የሚሆኑ በመድኃኒታቸው ላይ የነበሩ ሰዎች ከመድኃኒታቸው ጠፍቶ መልሰን ያገኘናቸው ኢንቫይሮንመንት ነበረ። በሀገሪቱ በዓመት አስራ አንድ ሺህ ሰዎች በበሽታው እንደሚሞቱና

አዲስ በቫይረሱ የሚያዙ ሰዎች ቁጥር ደግሞ 8300 እንደሚደርሱም አስታውቋል። በቫይረሱ በአዲስ መልክ የተያዙ ካሉ ዜጎች 70 በመቶዎቹ ወጣቶች ሲሆኑ ከ15 እስከ 24 በሆነው የዕድሜ ክልል ውስጥ እንደሚገኙም ተናግሯል።

ቫይረሱ በፍጥነት የተሰራጨ ካሉባቸው አካባቢዎች መካከል የጋምቤላና የአማራ ክልል እንዲሁም የአዲስ አበባ ከተማ አስተዳደር ተጠቃሽ ናቸው ያሉት አቶ ፈቃዱ መዘናጋትና ትኩረት ማጣቱ ለከፍተኛ መስፋፋቱ አስተዋጽኦ ማድረጉን አስረድተዋል። የጋምቤላ ክልል ጤና ቢሮ የሕዝብ ግንኙነትና የኮሚኒኬሽን ጉዳዮች ዲሬክተር አቶ ወንድማገኘሁ በላይንም በክልሉ የኤችአይቪ ኤድስ ስርጭት እየጨመረ የመጣው ከአካባቢ ሁኔታና ከግንዛቤ ማነስ ጋር በተገናኘ መንስኤዎች እንደሆነ በስልክ ለአሜሪካ ድምፅ ተናግረዋል።

ይሄ ሊጨምርበት የቻለው የማህበረሰቡ የግንዛቤ ደረጃ በፍጥነት ወደ ተሻለ ግንዛቤ ወደ መፈጠር ደረጃ መጥቶ ያንን ወደ ተግባር የመለወጥ ሁኔታው በጣም ያለመሆኑ፣ ሁለተኛ ነገር ደግሞ ቦርደር አካባቢ እንደመሆኑ መጠን የመንገድ ስራዎች የእርሻ ኢንቨስትመንት ሁኔታዎች በሰፊው የሚታዩበት አካባቢ ስለሆነ ወይም ደግሞ ከሌላ ቦታ በሚመጡበት ሰዓት የበረሃው ሞቃታማ ሁኔታው ሰው በቀላሉ

መስጠ መዝናናት በመጠጥ በዋሉበት ሁኔታዎች አሉ። እነዛ እነዛ ነገሮች ይታዩበት ሁኔታ አለ። ቢሮ በሁለት ሺ አስራ ስድስት አመተ ምህረት ትኩረት አድርጎ ከሚሰራባቸው ጉዳዮች ውስጥ የኤች አይቪ ኤድስ ስርጭት መከላከልና መቆጣጠር አንዱ እንደሆነም ዲሬክተሩ አመላክቷል። በሌላ በኩል በትግራይ ክልል በጦርነቱ ምክንያት በተፈጠረው ክፍተት የቫይረሱ መዛመት በከፍተኛ ደረጃ የጨመረ ስለመሆኑ ምልክቶች መኖራቸውን የክልሉ ጤና ቢሮ የኤች አይቪ ኤድስ መከላከልና መቆጣጠሪያ አስተባባሪ ከዚህ ቀደም ለአሜሪካ ድምፅ ገልጾ ነበር። አስተባባሪው አቶ ፍሳ ብርሃን

ለአሜሪካ ድምፅ በሰጡት ማብራሪያም ከጦርነቱ በፊት የፀረ ኤች አይ ቪ መድኃኒት ተጠቃሚ ከነበሩ ከ46ሺ በላይ ሰዎች መካከል 13ሺ የሚሆኑት የት እንዳሉ እንደማያውቁም ተናግሮ ነበር። ቫይረሱ አሁንም በኢትዮጵያ በፍጥነት በመሰራጨት ላይ መሆኑን ከመርሳት ባሻገር የኮንዶም እጥረት መኖሩ ሌላ ምክንያት እንደሆነም ወይዘሮ ዘነበች ይናገራሉ። ኮንዶም አቅርቦትም እጥረት አለ። እኛም በሚናይበት ጊዜ እጥረት አለ። ኮንዶም ያው ኤች አይ ቪ ለማስፈውስጥ ያለባቸውም ቢሆኑ ባልና ሚስት ቢሆኑ

ከቁርኝቱ አንዱ ነው። ማርገዝ ከሚፈልጉ ድረስ ሁሌም ሁሌም ኮንዶም እንዲጠቀሙ ነው የሚመከረው በአደብሎ ሚግ እና አባለዘር በሽታዎችም ቻይድን ጨምሮ ሌላ የጉበት ቫይረስን ጥምር ጥንቃቄ የጎደላ ግብረ ስጋ ግንኙነት በምንደረግበት ጊዜ

ኮንደሙን በአግባቡ ሲጠቀሙ ያው እንደሚከላከል ይታወቃል። የኮንደምና የመድኃኒት እጥረትን አስመልክተው የተጠየቁት አቶ ፍቃዱ ሲያስረዱ መድኃኒቱ እንኳን ሶፋር እጥረት ምንም አልተፈጠረም። ግን ከግዢ ጋር ተያይዞ ቆይታዎች አሉ። ተጠቃሚዎች ጋር ምንም አይነት ጋፕ አልተፈጠረም እስካሁን። ከአለም ገበያ ጋር ተያይዞ አንዳንድ ጋፖች ስለነበሩ እናም ደግሞ ሀገር ውስጥ የኮንደም ኳሊቲ ምክንያት መዘገየቶች ስለነበሩ ኮንደም እጥረት ገጥሞን ነበረ። አሁን ላይ ግን ወደ ሰባ ዘጠኝ ሚሊዮን የሚሆን ኮንደም አገር ውስጥ

ገብቷል እና ሶስቱ ችግሮች እየተፈቱ ነው። አሜሪካ በኢትዮጵያም የኤች አይቪ ኤድስን መስፋፋት ለመግታት ብሎም ቫይረሱን ለመከላከልና ለመቆጣጠር የሚያስችል ተጨማሪ አንድ መቶ አስራ ሁለት ሚሊዮን ዶላር መመደቧን ሰሞኑን አስታውቃለች።

በአሜሪካ የተመደበው አዲሱ በጀት በተለይ በወጣቶች ዘንድ የቫይረሱን በፍጥነት መዛመትን መከላከልና ለመቆጣጠር እንደሚያግዝ አቶ ፍቃዱ ተስፋቸውን ገልጿል። የጽህፈት ቤቱ ሥራ አስፈጻሚ አያይዞም ይህው ድጋፍ በግጭት የተጎዱ አካባቢዎችን ጨምሮ በመላ አገሪቱ የቫይረሱን መስፋፋት ለመቆጣጠር የሚደረጉ ጥረቶችና የሚሰጡ አገልግሎቶች እንዲጠናከሩ ያስችላል ብሏል። በተለየ ሁኔታም ለቫይረሱ ተጋላጭ በሆኑ ዜጎች ማለትም ሴተኛ አዳሪዎች፣ አደንዛዥ ተጠቃሚዎችና የረጅም ርቀት ሹፌሮች ላይ ያተኮረ ሥራ እንደሚከናወንም ጠቁመዋል።

አሜሪካም ኢትዮጵያ እንደ አውሮፓ አቆጣጠር በ2030 ኤች አይቪ ኤድስን ለመቆጣጠር የያዘችውን እቅድ ለማሳካት የሚያስችል ተጨማሪ 112 ሚሊዮን ዶላር ለመለገስ ሰሞኑን ቃል ከገባችው ጋር በኢትዮጵያ ባለፉት 20 ዓመታት ኤች አይቪ ኤድስን ለመከላከልና ለመቆጣጠር 3 ቢሊዮን ዶላር የድጋፍ በጀት ፈሰስ ማድረጓን በኢትዮጵያ የአሜሪካ አምባሳደር ለቪኤ የላከው መረጃ አመላክታል።

በኢትዮጵያ በአሁኑ ወቅት ከ610 ሺህ በላይ ዜጎች ከቫይረሱ ጋር እንደሚኖሩ ከ500 ሺህ በላይ የሚሆኑት ደግሞ ከቫይረሱ ጋር እንደሚኖሩ አውቀው መድኃኒት በመውሰድ ላይ እንደሚገኙ ተገልጿል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብጀውስ፣ ሐዋሳም አሁን ደግሞ የምናልፈው ወደ አፍሪካ ነክ ጉዳዮች ነው።

የዚምባብዌ መሪ የሀገር ፍቅር ህጉን እንዳይፈርሙ አምነስቲ ኢንተርናሽናል አሳሰበ። የዚምባብዌ መሪ የሀገር ፍቅር ህግ የሚል መጠሪያ የተሰጠውንና ባለፈው ሳምንት በፓርላማው የጸደቀውን ረቂቅ ህግ እንዳይፈርሙ አምነስቲ ኢንተርናሽናል

ጥሪ አቅርቧል። የዚምባብዌ መንግስት በበኩሉ የዚምባብዌ ሉዓላዊነትና ብሔራዊ ጥቅሞችን የሚጎዱ አድራጎቶችን በመፈጸም ጥፋተኛ ሆነው የሚገኙ ሰዎች ቅጣት እንዲጣልባቸው ስልጣን የሚሰጠው ረቂቅ ህግ ተገቢ በመሆኑ መጽደቅ አለበት ብሏል። ተቾች በበኩላቸው ህጉ በምጪው ነሐሴ ወር በሚካሄደው ምርጫ የሰዎችን ሀሳብን በነጻነት የመግለጽ መብትን

የሚገድብ ነው ሲሉ አመላክተዋል። ኮሎምበስ ማቢሁንጋ ከሀራሬ ያደረሰንን ዘገባ ቆንጅት ታዬ ለአፍሪካ ነክ ጉዳዮች እንደሚከተለው አሰናድተዋለች። የዚምባብዌ ፕሬዚደንት ኤመርሰን ምናንጓጓ ደጋፊዎቹ የሀገር ፍቅር ህግ እያሉ የሚጠሩትን የ2022 የወንጀለኛ መቅጫ አንቀጽና ማሻሻያ ድንጋጌ እንዳይፈርሙ አምነስቲ ኢንተርናሽናል ባለፈው ሳምንት አርብ ነው ጥሪ ያቀረበው።

ህጉ በፕሬዝደንቱ ፊርማ ከጸደቀ ሆን ብሎ የዚምባብዌን ሉዓላዊነትና ብሔራዊ ጥቅም የሚጎዱ አድራጎቶችን በመፈጸም ጥፋተኛ ተብሎ የተበየነበት ሰው ላይ እስከ 20 ዓመታት የሚደርስ የእስራት ቅጣት

ለመወሰን ስልጣን ይሰጣል። ከዚህም በተጨማሪ ዚምባብዌንና ህዝቧን የሚጎዱ ዓለም አቀፍ ማዕቀቦች እንዲጣሉ በመሟገት ጥፋት ፈጽሟል ተብሎ የተገኘ ሰው የሞት ቅጣት እንዲወሰንበትም የሚፈቅድ መሆኑ ተመልክቷል። የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል የቀረበው ረቂቅ ህግ ከጸደቀ የመንግስት ተቃዋሚ ተደርገው የሚታዩ የሰብአዊ መብት ተሟጋቾች፣ ጋዜጠኞች፣ የሲቪል ማህበረሰብ መሪዎችና

የተቃዋሚ ፓርቲ አባላት የሰብአዊ መብታቸው ያለ አግባብ እንዲጣስና እንዲታፈን የበለጠ ስልጣን የሚሰጥ እንደሚሆን አመልክተዋል። ቺያ ማሱካ በዚምባብዌ የአምነስቲ ኢንተርናሽናል ቢሮ ዋና ዳይሬክተር ናቸው። የህግ መወሰኛ ምክር ቤቱ ረቂቅ ህጉን ማሳለፉ በእጅጉ አሳስቦናል ብለዋል።

The weaponization of the law is really a desperate and patent move to curtail the rights to freedom of expression. የመናገር ነፃነትንና ተሳትፎ ለመገደብ ህጉን ተጣድፎ በመሳሪያነት ለመጠቀም የተወሰደ እርምጃ መሆኑ ግልጽ ነው። በረቂቅ ህጉ ውስጥ የዚምባብዌን ጥቅሞችና ሉዓላዊነት የሚጎዳ ድርጊት መፈጸም፣ የኢኮኖሚ ማዕቀብ እንዲጣልባት መሟገት የሚሉት አንቀጾች ሆን ተብሎ የተደበሰበሱና ያለ ቅጥ የተለጠጡ ናቸው።

ይህ የዚምባብዌን ዓለም አቀፍ የሰብአዊ መብት ግዴታዎች በግላጭ የሚጻረር ነው። ሰዎች የትኛው ድርጊት በወንጀል እንደሚያስጠይቃቸው እንዲያውቁ ሕጎች በደንብ ግልጽ ሆነው መቀመጥ አለባቸው። አምነስቲ ይህንን ቢልም የዚምባብዌ የፍትህ ሚኒስትር ዚያምቢ ዚያምቢ በበኩላቸው የቀረበው ሕግ የሚያነጣጥረው ከባዕዳን ጋር ተመሳጥረው ሀገሪቱን የሚጎዳ ተግባር በሚፈጽሙ ሰዎች ላይ ብቻ ነው በማለት ይከራከራሉ።

አንቀጹ ከሌላ ሀገር መንግስት ጋር ወይንም ከወኪሉ ጋር ያ ሀገር በዚምባብዌ ላይ የንግድ ማዕቀብ እንዲጥል ለማድረግ መገናኘትን የሚመለከት ነው። የሀገሪቱን ሉዓላዊነት እንደሚጎዳ በሚገባ እያወቅ በአድራጎቱ ሙሉ በሙሉ መሳተፍና መገፋፋት በወንጀል ያስጠይቃል ነው የሚለው። እንዲህ ያለው ተግባር ጥሩ ነው ነው የምትለው።

አስከትለውም የፍትህ ሚኒስትሩ ህጉ ቢደነገግ እንኳ የዚምባብዌ ህዝብ የፈለገውን መናገር ይችላል፣ ፕሬዚደንት ምናንጋጓን መተቸትም ጭምር ብለዋል። ህግ ከምንጋገዋ ጋር ግንኙነት የለውም። ህግ እስካልጣስክ ድረስ እንደፈለግክ ልትሰድባቸው ትችላለህ፣ ማንም አያስርህም።

ሙሳኪካ የዚምባብዌ የሰብአዊ መብቶች ጉባኤ የሚባል መንግስታዊ ያልሆነ ተቋም የሚመሩ የህገ መንግስት ጠበቃ ናቸው። ፕሬዚደንት ምናንጋጓ ህጉን ከፈረሙ በጣም ያሳዝናል ብለዋል።

መንግስቱ የውዝ ፍዳዎች ክፍያ ማጠናቀቂያ ሂደቱን በሚመለከት የተወሰኑ አስተዳደራዊ ማሻሻያዎች ሊያደርግ ቃል ገብተዋል። በአስተዳደሩ ውስጥ ደግሞ ህገ መንግስታዊነትና የህዝባዊ ድርጅት መመሪያ ደንቦችን የመሳሰሉ ጉዳዮች ይካተታሉ። ይሄ ህግ መንግስት በተጠቀሱት ጉዳዮች የማሻሻያ እርምጃዎች ለመውሰድ የገባውን ቃል ይቀለብሰዋል ወይንም ይሰርዘዋል። በህገ መንግስቱ የተፈቀዱ የተለያዩ ህዝባዊና ፖለቲካዊ መብቶች የሚጥስ የሕገ መንግስታዊ ረቂቅ ህግ ነው።

የህገ መንግስት ጠበቃው እንደሚሉት ህጉ በፍርድ ቤት ሙግት ከቀረበበት ሊሻር ይችላል። የዚምባብዌ የማዕቀቦች ተቃዋሚ ንቅናቄ ሊቀመንበር የሆኑት ሩቴንዶ ማትያራሬ ግን በዚህ አይስማሙም።

አምነስቲ ኢንተርናሽናል የተለያዩ አካላት በጋራ ያቋቋሙት የሰብዓዊ መብት ተቋም አይደለም። ስለዚህ ስለ ሰብዓዊ መብት መናገር አይችልም። የዚህ ሥልጣን ያለው የተባበሩት መንግሥታት ድርጅት የሰብዓዊ መብት ምክር ቤት ነው። በሁለተኛ ደረጃ ደግሞ አምነስቲ ኢንተርናሽናል ተከፋይ ድርጅት ስለሆነ ነፃ ተቋም አይደለም።

ከተቀረው ዓለምና ከአፍሪካ ጥቅም በላይ የአሜሪካንና የሌሎች ምዕራባውያን ጥቅምን እንዲያስጠብቅ የሚከፈለው ድርጅት ነው። የአገር ፍቅር ረቂቅ ሕጉን በሚመለከት ደግሞ ተቃውሞን የሚያፍን ስለመሆኑ ያቀረቡት አንድ ማስረጃ የለም። ምክንያቱም ረቂቅ ሕጉ ውስጥ ዚምባብዌያን መንግስታቸውን መተቸት አይፈቅድላቸውም የሚል ነገር የለም። ፕሬዚደንት ኤመርሰን ምናንጓጓ የቀረበላቸውን ረቂቅ ሕግ ፈርመው ያጸድቁት እንደሆነ ወይም ደግሞ መቼ እንደሚፈርሙት እስካሁን አልተናገሩም።

አሁን ደግሞ ወደ ስፖርት ዘገባዎች እናልፋለን። ለ19 ዓመታት ተይዞ የቆየው ክብረ ወሰን በኢትዮጵያዊ አትሌት ተሰብሯል። ከስድስት ዓመታት በፊት የተጀመረውን የብሔራዊ ስቴዲየም ግንባታ ለማጠናቀቅ አዲስ ኮንትራክተር እየፈለገ መሆኑን የኢትዮጵያ መንግስት አስታውቋል። የማንቸስተር ሲቲ ደጋፊዎች በዘመናት ህልማቸውን ውን ላደረጉ ጀግኖቻቸው ደማቅ አቀባበልን እያደረጉ ነው የሚሉትና ሌሎች የስፖርት መሰናዶዎችን ይዞ ኬኔዲ አባተ ይጠብቃቸዋል።

አትሌት ለሜቻ ግርማ ለኢትዮጵያ አትሌቲክስ አዲስ ታሪክ አስመዝግቧል። አትሌቱ የኬንያውያን አትሌቶች ባህላዊ ስፖርት እንደሆነ በሚነገርለት የ3 ሺ ሜትር መሰናክል የዓለም ፈጣኑን ሰዓት በእጁ አስገብቷል። አትሌት ለሜቻ አርብ ዕለት በፈረንሳይ ፓሪስ በተካሄደው የዳይመንድ ሊግ ውድድር በትውልድ ኬንያዊው ሳይፍ ሳኤድ ሻሂን ለ19 ዓመታት ተይዞ የቆየውን የርቀቱን ክብረ ወሰን በመስበር ጭምር አሸንፏል። ርቀቱን ለማጠናቀቅ የፈጀበት ጊዜ 7 ደቂቃ ከ52 ሰከንድ ከ11

ማይክሮሰኮንድ ሲሆን በዚህም በ3000 መሰናክል ለ19 ዓመታት በሳይፍ ሳኢድ ተይዞ የቆየውን የክብረ ወሰን ሰዓት በ1.52 ሰከንድ አሻሽሏል። የዓለም ሻምፒዮናና የኦሎምፒክ የብር ሜዳሊያ አሸናፊው ለሜቻ ግርማ የዓለም ክብረ ወሰንን በመስበሬ አልተደነቅኩም ዛሬ ማታ በፓሪስ አሳካዋለው ብዬ አቅጄ ነበር የሙሉ ቁርጠኝነቴ ውጤት ነው ማለቱን የዓለም አትሌቲክስ ገልጿል። በሌላ የክብረ ወሰን ዜና ከሳምንት በፊት በጣሊያን ፍሎረንስ የ

1500 ሜትር የዓለም ክብረ ወሰንን የሰበረችው ኪፔጎን አርብ ዕለት ደግሞ በ5000 ሜትር ደግማለች። በፓሪሱ የ5000 ሜትር ዳያመንድ ሊግ ውድድር የርቀቱ የክብረ ወሰን ባለቤት ከነበረችው ኢትዮጵያዊት አትሌት ለተሰንበት ግደይ ጋር የተፋለመችው ኬንያዊቷ ፌዝ ኪፔጎን ውድድሩን 14 ደቂቃ ከ05 ነጥብ 20 በሆነ ጊዜ ክብረ ወሰኑን በማሻሻል ጭምር በአንደኝነት አጠናቃለች። የአትሌት ለተሰንበትን ፈጣን ሰዓትም በ1 ነጥብ 42 ሰከንድ በማሻሻል

ክብረ ወሰኑን ነጥቃታለች። ለተሰንበት ከኪፔጎን በሁለት ሰከንድ ዘግይታ ውድድሩን በሁለተኝነት ነው ያጠናቀቀችው። ይህም በርቀቱ የዓለም ሶስተኛው ፈጣን ሰዓት ሆኖ ተመዝግቧል። እጅጋየሁ ታዬ ደግሞ በውድድሩ ሶስተኛ ወጥታለች። ቅዳሜ ዕለት በኒውዮርክ በተካሄደ የ10 ኪሎ ሜትር የጎዳና ላይ ውድድር ደግሞ ሰንበሬ ተፈሪ ያሸንፋለች። የ5000 ሜትር የዓለም የብር ሜዳሊያ ባለቤቷ ሰንበሬ በዚሁ የ5000 ሜትር ርቀት ሁለት የወርቅ ሜዳሊያ አሸናፊዋን ኬንያዊት አትሌት ሄለን ኦቢሪን

በማስከተል ነው የኒውዮርኩን ውድድር ያሸነፈችው። ሰንበሬ ውድድሩን ለማጠናቀቅ የፈጀባት የ30 ደቂቃ ከ12 ሰከንድ ጊዜ የግሏ ፈጣን ሰዓትና የቦታው ክብረ ወሰን ሆኖ ተመዝግቧል።

ኢትዮጵያ ዓለም አቀፍ ደረጃውን የጠበቀ ስታዲየም እንዲኖራት የተጀመረው የብሔራዊ ስታዲየም ግንባታ መዘግየት አነጋጋሪ እንደሆነ ቀጥሏል። በአዲስ አበባ እየተገነባ የሚገኘው አደይ አበባ በሚል ስያሜ የሚታወቀው ብሔራዊ ስታዲየም ግንባታው ከተጀመረ ከስድስት በላይ ዓመታትን ቢያስቆጥርም አሁንም ወደ ፍጻሜ አልደረሰም። የገንዘብ ሚኒስትሩ አህመድ ሺዴ የ2016 ዓመት ረቂቅ በጀትን ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት ከብሔራዊ ስታዲየም ግንባታው መዘግየት ጋር በተያያዘ በኢትዮጵያ ስፖርት

በተለያዩ ኃላፊነቶች የሰሩት የምክር ቤቱ አባል አቶ ዱቤ ጅሎ ጥያቄ አንስተው ሚኒስትሩ ምላሽ ሰጥተዋል። የብሔራዊ ስታዲዮም እንደሚታወቀው የዛሬ ስድስት ዓመት ነው የተጀመረው። ይህንን ስታዲዮም በአሁኑ ሰዓት በሁለተኛ ፌዝ ላይ ነው የሚገኘው። ይህ ሁለተኛ ፌዝ ብዙ ቴክኖሎጂን የሚያስፈልገው ነው። የዚህ ጉዳይ እንዴት ይመለከቱታል? የዋናው ብሔራዊ ስታዲየም ግንባታ ከኮንትራክተር ጋር የነበረ ችግር አለ።

እሱ አሁን ኮንትራክተሩ ለቀዋል። ሌላ ኮንትራክተር ለማስገባት ድርድር እየተካሄደ ነው ያለው። የስፖርት ሚኒስትሪ ጋር ደግፈን እንድንንቀሳቀስ ጠቅላይ ሚኒስትሩም አሳይመን ሰጥተዋል። ቶሎ አቅም ላለው ኮንትራክተር ተሰጥቶ ስራው እንዲያልቅ እየተሞክረን ያለው የውጭ አቅም ይፈልጋል

የውጭ ኮንትራክተሮች የውጭ ምንዛሪ ፍላጎትም አለው። ስለዚህ እንደ ገንዘብ ሚኒስቴር የስፖርት ሚኒስቴርን ደግፈን ቶሎ ወደ ስራ እንዲገባ ለማድረግ እየተሰራበት ያለ ነው። የካፍንና የፊፋን ደረጃ የጠበቀ ስታዲየም ባለመኖሩ ምክንያት የኢትዮጵያ ብሔራዊ ቡድን በሜዳው የሚያደርጋቸውን ጨዋታዎች በሶስተኛ ሀገር ለማድረግ ከተገደደ ቆይቷል።

ቅዳሜ ምሽት በኢስታንቡል ኢንተር ሚላንን አንድ ለዜሮ በሆነ ጠባብ ውጤት በማሸነፍ ማንቸስተር ሲቲ የሻምፒየንስ ሊግ ዋንጫ ማንሳቱን ተከትሎ አሰልጣኝ ፔፕ ጋርዲዮላ በሰጠው አስተያየት ድሉን በከዋክብት ላይ ተመዝግቦልናል ሲል ደስታውን ገልጿል። የመጀመሪያውን የሻምፒየንስ ሊግ ዋንጫውን ያነሳው ሲቲ የፕሪምየር ሊግና የኤፍኤ ካፕ ዋንጫን ጨምሮ በአመቱ ሶስት ዋንጫዎችን በማንሳት ስኬታማ የውድድር አመት አሳልፏል። በቅዳሜው የፍጻሜ ጨዋታ ላይ አማካዩ ሮድሪ በ

ስምንተኛው ደቂቃ ላይ ያስቆጠራት ብቸኛ ግብ ተጫዋቹ በሻምፒዮንስ ሊግ ታሪኩ በተሰለፈባቸው አርባ ስምንት ጨዋታዎች ያስቆጠራት ሁለተኛ ግቡ ናት። ዋንጫውን ለማንሳት በቂ የሆነችውን ይህችን ግብ ያስቆጠረው ሮድሪ በጣም ስሜታዊ ሆኛለሁ። በዙሪያችን ያሉ ሰዎች ለአመታት ይህን ድል ሲያልሙ ነበር። አሁን ህልማችን እውን ሆኗል ሲል ደስታውን ገልጿል። የሲቲ ደጋፊዎች ዛሬ ለጀግኖቻቸው ደማቅ አቀባበል በማድረግ ላይ ናቸው። ደጋፊዎቹ የቡድኑን አባላት ትናንት ከአየር መንገድ

ጀምሮ ነው የተቀበሉት። ሲቲ በአንድ ዓመት ውድድር ሶስት ዋንጫ በማንሳት ሁለተኛው የእንግሊዝ ክለብ በመሆን እንደ አውሮፓውያኑ በ1999 የከተማ ተቀናቃኙ ማንችስተር ዩናይትድ ያሳካውን ታሪክ ተጋርቷል። ይህን በተመለከተ በሰጠው አስተያየት ከሰር አሌክስ ፈርጉሰን ጋር ታሪክ መጋራት ለእኔ ትልቅ ክብር ነው። ዛሬ ጠዋት ከእርሳቸው መልእክት ደርሶኛል። በዚህም ክብር ተሰምቶኛል ሲል ጓርዲዮላ ተናግሯል።

በመጨረሻም ሰርቢያዊው ኖቫክ ጆኮቪች ትናንት እሁድ የተካሄደውን የፈረንሳይ ኦፕን ውድድር በማሸነፍ አዲስ ክብረ ወሰን በስሙ አስመዝግቧል። ከራፋኤል ናዳል ጋር እኩል 22 የግራንድ ስላም ዋንጫዎች የነበሩት የወቅቱ ቁጥር አንድ የሜዳ ቴኒስ ተጫዋች ጆኮቪች ትናንት 23ኛውን ግራንድ ስላም በማሸነፍ ነው በወንዶች ከፍተኛ የግራንድ ስላም ሻምፒዮንነት ክብረ ወሰንን የያዘው። ከኖርዌዩ ካስፐር ሩድ ጋር ያደረገውን የትናንቱን ጨዋታ 7 ለ6 6 ለ3 እና 7 ለ5 በማሸነፍ ከናዳል

አንድ የግራንድ ስላም ዋንጫ በመብለጥ ባነሳቸው ዋንጫዎች ብዛት አንደኛ ደረጃ ላይ የተቀመጠው ጆኮቪች በሜዳ ቴኒስ ጨዋታ ያሳለፋቸውን ያለፉትን አስራ ሁለት ዓመታት እጅግ አስደሳች ነበሩ ሲል ደስታውን መግለጹን አሶሽየትድ ፕሬስ ዘግቧል። ስፔናዊው ራፋኤል ናዳልም እንኳን ደስ አለህ ብሎታል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

አድማጭ ተመልካቾቻችን የዕለቱ መሰናዶ እዚህ ላይ ተጠናቋል። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በትጥቅ ግጭት፣ የአየር ንብረት ለውጥና አደገኛነቱ እየጨመረ በመጣው የተፈጥሮ አደጋ ምክንያት በበርካታ የዓለም ክፍል ያሉ ሰዎች በረሃብና በተመጣጠነ ምግብ እጦት እንደሚሰቃዩ የታወቀ ነው ሲል

የዕለቱ ርዕሰ አንቀጽ ይንደረደራል። በብዛት ያልታወቀው ጉዳይ ግን ይላሉ፣ ርዕሰ አንቀጹ ሲቀጥል፣ የሕፃናት መቀንጨርና ከፍተኛ የሆነ የተመጣጠነ ምግብ እጦት ናቸው ይላል። የተመድ የሕፃናት አድን ድርጅቱ ዩኒሴፍ እንደሚለው ሕፃናት በቁመታቸው ልክ ክብደታቸው አለመጨመር በግልጽ የሚታይና ሕይወትን የሚያሰጋ የተመጣጠነ ምግብ እጦት ውጤት ነው። 136 ሚሊዮን ሕፃናትን ያጠቃው መቀንጨር ከአምስት ሕፃናት ለአንዱ ሞት ምክንያት ነው።

ይህም በዓመት አንድ ሚሊዮን ሕፃናት እንደማለት ነው። መቀንጨር በተለይ ዕድሜያቸው ከሁለት ዓመት በታች ባሉ ሕፃናት ላይ የከፋ ነው። እናቶች በእርግዝናቸው ወቅትም ሆነ ከወሊድ በኋላ ሕፃኑ ሁለት ዓመት እስኪሞላው ተገቢውን የተመጣጠነ ምግብ ማግኘት አለባቸው። የተወለደው ሕፃን ከሚገባው በታች ምግብ ያገኘ ከሆነ ልዩ የሆኑ የሆኑና ለማገገም የሚረዱ አልሚ ምግቦችን መመገብ አለበት።

ዩናይትድ ስቴትስ በዩኤስኤድ በኩል አልሚ ምግቦች መግዣ የሚውል 200 ሚሊዮን ዶላር ድጋፍ አድርጋለች። ይህም እስካሁን ከተደረገው ድጋፍ በመጠኑ ትልቁ ነው። ድጋፉ ትልቅ አስተዋጽኦ አድርጓል ሲሉ የዩኤስኤድ አስተዳዳሪ ሰማንታ ፓወር መናገራቸውን ርዕሰ አንቀጹ ይጠቅሳል። የዩኤስኤድ እርዳታ 15 በሚሆኑ አገራት የሚገኙና ከሦስት እጅ ሁለት የሚሆኑ የመቀንጨር ችግር ያለባቸውን ሕፃናት ለመመገብ አስችሏል ሲሉ ማከላቸውን

ርዕሰ አንቀጹ ጠቁሟል። እርዳታው በተጨማሪም ዩኒሴፍ 5.5 ሚሊዮን ለሚሆኑ ሕፃናት የሕይወት አድን ድጋፍ እንዲያደርግ አስችሏል። ሆኖም እየጨመሩ የመጡ የአስቸኳይ ጊዜ ሁኔታዎች የተደረገውን ጥረት ወደ ኋላ ለመጎተት ደንቃራ ፈጥረዋል ብለዋል አስተዳዳሪዋ ፓወር። ከዋና ችግሮቹ አንዱ ዘላቂ የገንዘብ ምንጭ ማግኘት ነው። ሌላው ደግሞ መሠረታዊ የጤና አገልግሎትን ማሻሻል ነው። ይህ ማለት ደግሞ የጤና ባለሙያዎችን ቁጥር መጨመር ነው።

በሰሜን ጋና በዩኤስኤድ የተሰጠው ስልጠና መሠረታዊ የጤና ባለሙያዎች መቀንጨርን ከጅምሩ ለማስቀረት ውጤታማ እንደሆኑ ያሳያል ብለዋል ሰማንታ ፓወር። መሠረታዊ የጤና አገልግሎት ከመፍትሄው አካል አንዱ ብቻ ነው። አንዲት እናት ልጇን እንዴት በተገቢው መንገድ ማጥባት እንዳለባት ብታውቅም ራሷ የተመጣጠነ ምግብ ካላገኘች ልጇን ከመቀንጨር ማዳን አትችልም። ምን አይነት ምግብ ሕፃኗን መመገብ እንዳለባት ብታውቅም

ቀድሞውኑ ምግቡ ከሌለ ትርጉም የለውም። በዓለም ለሚታየው የምግብ ቀውስ ዘላቂ መፍትሄ ካልተሰጠ በተመጣጠነ ምግብ ያደጉ ሕፃናት መልሰው በቂ ምግብ የማያገኙበትና በበሽታ የመጠቃት ድል ሊኖራቸው እንዲሁም በተመጣጠነ ምግብ እጦት ምክንያት መልሰው ሊቀነጭሩ ይችላሉ ሲሉ አክለዋል። ፓወር ሕፃናትን ከረሃብ ለመታደግ ዘላቂ ዘዴ ያስፈልገናል ይህም

ሀገራት ሕፃናትን ከመቀንጨር የሚታደጉበት ወይም ችግሩ ከተከሰተ በኋላ እንዲንከባከቡ የሚያስችላቸውን ሁኔታ መፍጠርን ይጨምራል ብለዋል። ሰማንታ ፓወር በትዊተር መልእክታቸው ለጥቅም ዝግጁ የሆኑ አልሚ ምግቦችን ለሚያዘጋጁ ሥራዎች መዋለ ነዋይ መመደብ እንዲሁም ከደረሰበት ችግር ወጥቶ መልሶ ማገገም የሚችልና ከረሃብ ነጻ የሆነ ዓለምን ለመገንባት መሠረታዊ የጤና አገልግሎትን ማሳደግ አለብን ማለታቸውን ጠቅሶ የዕለቱ ርዕሰ አንቀጽ ሐተታውን ደምድሟል።

ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

የተከበራችሁ አድማጭ ተመልካቾቻችን የሰኞው ምሽት ሰኔ አምስት ሁለት ሺ አስራ አምስት አመተ ምህረት መሰናዷችን እዚህ ላይ ተጠናቋል። ኤደን ገረመው መርሃ ግብሩን በመምራት እንዲሁም ደግሞ ብርሃን ኃይሉን ዝግጅቱን በማቀናበር ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን የዕለቱን መሰናዶ እዚህ ላይ እንፈጽማለን። አብራችሁን ስለቆያችሁ አብዝተን እያመሰገን እንሰናበታለን። ሰላም ጤና ስጥልን ደናጀሩ